ናይጄሪያ በኢኮኖሚዋ ላይ የሚኖረውን ጉዳት ለማስወገድ በሚል ኮሮና ቫይረስን ለመከላከል አግዳው ከነበረው እንቅስቃሴ የተወሰነውን ለማላላት ባለፈው ሰኞ ወሰናለች። ለሳምንታት ያህል ተጥሎ የቆየው የመንቀሳቀስ ገደብ በሚሊዮኖች የሚቆጠሩ የንግድ ተቋማትን እየጎዳ እንደሆነ ተነግሯል። ከውሳኔው ጋር የማይስማሙ ሰዎች በበኩላቸው እገዳውን ማላላት የባሰ የጤና ችግር ያስከትላል እንደሚሉ ሪፖርተራችን ቲሞቲ ኦቢየዙ ከአቡጃ በላከው ዘገባ ጠቁሟል። አዳነች ፍሳሀዬ ለአፍሪካ ነክ ርዕሶች አዘጋጅተዋለች። ማይክል ኩንዱን የተባሉ የኮምፒውተር ስራ ባለሙያ ትላንት ማለዳ እገዳው እንደላላ በስራ ገበታቸው ተገኝተዋል። አቡጃ በሚገኘው ኒያንያ ገበያ ባለው የስራ ቦታቸው ለአምስት ሳምንታት ያህል ባለመገኘታቸው ማጽዳት ቢያስፈልገውም ወደ ስራ በመመለሳቸው ደስተኛ መሆናቸውን ገልጸዋል። ቀስ በቀስ የሚሆን ነገር ነው። እንደ ድሮ አይሆንም መቼም። ነገር ግን ከጊዜ ጋር መስተካከሉ አይቀርም። የስራ ሁኔታ ከጊዜ ጋር ይስተካከላል ይላሉ ኮንዶን ናይጄሪያ አቡጃ፣ ሌጎስና አውጉን ላይ ለ35 ቀናት ያህል ደንግጋዊ የነበረውን የመንቀሳቀስ ገደብ ፕሬዚደንት መሐመዱ ቡሃሪ ባዘዙት መሠረት ጣላልታለች። የመንቀሳቀሱ እገዳ የሀገሪቱ ኢኮኖሚን መጉዳቱን ፕሬዚደንቱ አምነው ተቀብለዋል። በተለይም የተጎዳው ለመኖር በዕለታዊ ገቢ ላይ የሚተማመነው ወሳኝ የማይባለው የስራ ዘርፍ መሆኑ ታውቋል። የኩንዱን የስራ ዘርፍ አይነት ማለት ነው። እገዳው የስራ ዘርፌን ክፉኛ ጎድቷል። በመሰረቱ ለመስራትም ሆነ ደንበኞችን ለማግኘት ከባድ ሆኖብኛል ሲሉ ኩንዱን አስረድተዋል። ናይጄሪያ እገዳውን ያላላችው የኮሮና ቫይረስ በሽተኞች ቁጥር እየጨመረ በሄደበት ወቅት ነው። ባለፈው ሳምንት በየዕለቱ የሚነገረው የቫይረሱ በሽተኞች ቁጥር እጥፍ መሆኑ ተዘግቧል። ትላንት 20500 መድረሱ ተገልጿል። የማላላቱን እርምጃ የማይደግፉ ሰዎች የፕሬዚዳንቱን ውሳኔ እያወገዙ ነው። አቡበከር እህቱ የተባሉ የአቡ ጃንዋሪ አብራርተውታል። አቡበከር እህቱ፣ እኔ በበኩሌ የእንቅስቃሴ ማላላቱ ውሳኔ አላስደሰተኝም። ፌዴራል መንግስት በተለይም ፕሬዚዳንቱ ጥሩ አማካሪዎች ቢኖሯቸው ኖሮ በአሁኑ ወቅት እገዳውን ማንሳቱ በጣም መጥፎ ነው እላለሁ ብለዋል አቡበከር አሆቶ። በአንዳንድ አካባቢዎች እገዳውን ከማላላት በፊት ባለስልጣኖች አዲስ ደንቦች አውጥተዋል። የሌሊት የሰዓት እላፊ ገደብ፣ በአደባባይ ሲወጡ የአፍና የአፍንጫ ጭንብል የማድረግ ግዴታና የአካል መራራቅን ማክበር የሚሉት ይገኙባቸዋል። በአቡጃ ከተማ ዙሪያ በሺዎች የሚቆጠሩ ሰዎች ገበያዎችንና ባንኮችን ማጥለቅለቃቸው ተገልጿል። አንዳንዶቹ የአካል መራረቁን ትዕዛዝ እንዳላከበሩ ተዘግቧል። ኦዲ ሲያካ የተባሉ የኢኮኖሚ ተንታኝ በበኩላቸው ማስጠንቀቂያ ሰጥቷል። ጋና የመንቀሳቀስ ገደቡን አላልታ ነበር። ያስከተለው ሁኔታ ግን ጥሩ አልነበረም። ስለሆነም የማላላቱን ውሳኔ ለመቀልበስ ተገዳለች። በናይጄሪያም እንደዛ ይሆናል ማለቴ ሳይሆን ከህዝባችን ብዛት የተነሳ እንደዛ የመሆን ዕድል አለ በማለት ሲያካ አስረድተዋል። ናይጄሪያ እስካሁን ባለው ጊዜ 17ሺህ ለሚሆኑ ሰዎች የኮሮና ቫይረስ ምርመራ አካሄዳለች። ከሌሎች የአፍሪቃ ሀገሮች ሲነጻጸር ግን ዝቅተኛ ቁጥር ነው ተብለዋል። በቀጣዮቹ ሳምንታት ውስጥ ሰፊ ምርመራ እንደሚካሄድና ንክኪ ያላቸውን ሰዎች የመፈለጉ ተግባርም እንደሚጠናከር የሀገሪቱ ፕሬዚደንት ቡሃሪ ቃል ገብተዋል። ነቃፊዎች ግን ፕሬዚዳንቱ የገቡት ቃል ተግባራዊ ይሆን እንደሆነ እናያለን ይላሉ።